ለብሉምበርግ ድረገጽ የሚዘግበው ጋዜጠኛ ዊሊያም ዴቪድሰን ኢትዮጵያ ውስጥ ላለፉት አምስት ዓመታት በሙያው እንደሰራ ይናገራል። በእነዚህ ጊዜያት በተለያዩ አጋጣሚዎችና አካባቢዎች ለመንግስት ስሱ በሆኑ ርዕሰ ጉዳዮች ላይ ዘገባዎችን ለማቅረብ ሲንቀሳቀስ ችግሮች ቢገጥሙትም ፖሊስ ጣቢያ ታስሮ ያደረው ግን ባለፈው ሐሙስ ለአርባ ጥቢያ ነው። ተይዞ የታሰረበትም ምክንያት ባያውቀውም እቅዱ ግን ምዕራብ ሐረርጌ ውስጥ ያለውን የተቃውሞ እንቅስቃሴ ለመዘገብ ነበር። የተያዝኩት አዋሽ ከተማ አቅራቢያ ነው። አላማዬ ግን ኦሮሚያ ክልል ምዕራብ ሐረርጌ ያለውን እንቅስቃሴ ለመዘገብ ነበረ። እስካሁን ለምን እንደታሰርኩ አላውቅ። ነገ ከመንግስት ባለስልጣን ጋር ስለ ጉዳዩ እነጋገራለሁ ብዬ ተስፋ አድርጋለሁ። ጋዜጠኛ ዊሊያም ዴቪሰን ብቻም አልነበረም በወቅቱ የተያዘው ለሌላ መገናኛ ብዙሃን የሚሰራ ጋዜጠኛ እና አስተርጓሚያቸው ጭምርም ነበሩ። በምስራቅ አፍሪካ ለውጭ መገናኛ ብዙኃን የሚዘግቡ ጋዜጠኞች ማህበር ሊቀመንበር ኤሊያ ግሪነፍ ጋዜጠኞቹ አስፈላጊውን ፈቃድ ይዘው የሚንቀሳቀሱ በመሆኑ የተያዙበት ምክንያት ምንነት አለመገለጹ ለእነሱም ጭምር አስደንጋጭ እንዳደረገው ያስረዳሉ። ለዚህም ነው ታስረው ለተለቀቁት ጋዜጠኞች ሁሉ አስደንጋጭ የሆነ ምክንያቱም የሚፈለገው የመኖሪያም ሆነ በጋዜጠኝነት ኢትዮጵያ ውስጥ የመስራት ፍቃድ ጭምር አላቸው ግን ከአዲስ አበባ ወጥተው ወደ ኦሮሚያ ክልል ሲያመሩ በፌዴራል ፖሊስ እንዲቆሙ ተደርገው ታሰሩና እዚያ አደሩ። የኢትዮጵያ መንግስት የፕረስ ነፃነትን ለማፈን ከሚያደርገው እርምጃ ሌላ ለምን ይህን እንዳደረገ የሚያውቁት ምንም ነገር የለም። በቅርብ ሳምንታትም በዘፈቀደ በርካታ ጋዜጠኞች ታስረዋል። ይህ ደግሞ ለረጅም ጊዜ ኢትዮጵያ ውስጥ የዘለቀውን የፕረስ ነፃነት ችግር ያመለክታል። ኢሊያ ግሬድነፍ በጉዳዩ ላይ ከመንግስት ማብራሪያ ለማግኘት ማህበሩም ሆነ ታስረው የተለቀቁት ጋዜጠኞች መሞከራቸውን ሆኖም እስካሁን እንዳልተሳካላቸውም ገልጸዋል። ኢትዮጵያ ውስጥ የተከሰተው ድርቅ የከፋ ረሃብ ሊያስከትል ይችላል በሚል የዓለምን ትኩረት መሳቡን ያመለከቱት ግሪድነፍ በርካታ ጋዜጠኞችና መገናኛ ብዙኃን ይህን ጉዳይ ለመዘገብ የሚያደርጉት እንቅስቃሴ መንግስትን እንዳላስደሰተም ጠቅሰዋል። ከዚህም በተጨማሪ የሌላ ዜጋ የሆኑት ሁለቱ ጋዜጠኞች እዚያ ስላለው ግጭትና የሕዝቡንም ስጋት ለመዘገብ ወደ ኦሮሚያ ክልል ምዕራብ ሐረር ሲጓዙ መያዛቸው በሀገሪቱ ያለው የፕረስ ነጻነት ይዞታ አሳሳቢነቱ እየተባባሰ መሄዱን እንደሚያሳይም አመልክተዋል። ኢሊያ ግሪድነፍ ኢትዮጵያ ውስጥ የጋዜጠኞች ይዞታም የታወቀ ነው ይላሉ። ኢትዮጵያ ጋዜጠኞች ላይ ያላት አመለካከት የታወቀ እውነታ ነው ብዬ አስባለሁ። በርካታ የሀገር ውስጥ ጋዜጠኞችንና ዘጋቢዎችን ስራቸውን በመስራታቸው ብቻ በየጊዜው ወደ ሆነ ይወረውራሉ። ማዋከቡም ተባብሷል። በቅርቡ የሆነውም ፕረሱ ላይ የሚፈጸመው የማዋከብ እርምጃ የደረሰበትን ደረጃ የሚያመለክት ነው። ክራክዳን የከፋይ ፕረስ ነጻነት እንዳላት የምትተቸው ኢትዮጵያ ባለፈው ጎርጎሮሳዊ ዓመት ድንበር የለሽ ዘጋቢዎች ባወጣው ዘገባ ከመቶ ሰማኒያ ሀገራት አንድ መቶ አርባ ሁለተኛ ደረጃ ተቀምጣለች።